አቶ በቀለ ገርባን ጨምሮ ሰባት የኦፌኮ አመራር አባላትና ሌሎች ተከሳሾች ክስ ተቋርጦ ዛሬ ከስር ተለቀዋል። ከስር የተለቀቁት አቶ በቀለ ገርባና አቶ ድጀኒ ጣፋ በሺዎች የሚቆጠሩ ሰዎች አሁንም እስር ቤት ይገኛሉ፣ ኢትዮጵያ መንግስት ቃሉን አክብሮም ሁሉንም ሲፈታ ነው ለውጥ የሚመጣው ሲሉ ለአሜሪካ ድምፅ ተናግረዋል። ጽዮን ግርማ ነች ያነጋገረቻቸው። አራቱ የኦሮሞ ፌዴራሊስት ኮንግረስ አባላትና ሌሎች ተከሳሾች ክስ እንዲቋረጥ በተወሰነው መሰረት በዛሬ ሁለት አቶ በቀለ ገርባ፣ አቶ ጉርሜሳ አያና፣ አቶ አዲሱ ቡላላ፣ አቶ ደጀኔ ጣፋ፣ አቶ ጌቱ ጋሩማ፣ አቶ ተስፋዬ ሊበንና አቶ በየነ ሩዳ ከእስር መለቀቃቸው ታውቋል። ማምሻውን አቶ በቀለ ገርባን አነጋገሪያቸው ነበር። ዛሬ አስር ሰዓት አካባቢ ነው። ከግቢ የወጣ ነው። ከማረሚያ ቤት የመፈቻ ደብዳቤ ደርሶን የወጣ ነው። ያው በሬዲዮ በቴሌቪዥን እንደተነገረው ሰባት ሆነን ነው የተለቀቅነው። ማረሚያ ቤቱ መኪና ልንይዝ የምንችልበት ቦታ ድረስ ሸኝቶናል። ከዛ በኋላ ተደዋውለን ከቤተሰቦቻችን ጋር ብዙ ሰው መጥቶ በእጅግ በጣም ብዙ በሚባል ሕዝብ ታጅበን አቶ ደጀኔና አዲሱ እንዲሁም ጉርሜሳ እነሱ ወደ ቡራዩ ሄደዋል ወደ ቤት። እኔ ደግሞ ወደ አዳማ እያመራሁ ነው። አሁን ዱከምን አልፈን ቢሾፍቱን አልፈን፣ አሁን አዳማ አካባቢ ልንደርስ ጥቂት ነው የቀረት። በየቦታው ሰው ወጥቶ አሁን ምሽት አንድ ሰዓት አካባቢ ነው፣ ያም ከዛም ትንሽ አልፏል። የኦሮሚያ ፖሊስም አስፈላጊውን ጥበቃ እያደረገልን፣ እጅግ በጣም ብዙ የሆነ ህዝብ አሽናኘት እያደረገልኝ ነው። በየቦታው አቀባበሉም እጅግ በጣም ደማቅ ነው በጣም በህዝባችን ትብብር እና ለነጻነት ያለውን ፍላጎትና ያለውን ፍቅር ለፍትህ ያለውን ፍቅር በሚያሳይ መልኩ ከባድ በጣም ትልቅ አቀባበል ነው እየተደረገልኝ ያለው። አቶ በቀለ ገርባ እየተደረገላቸው ያለው አቀባበል ማንም ሊገምተው ከሚችለው በላይ ነው ብለዋል። ምክንያቱም ከዚህ በፊትም እኔ ታስሬ ወጥቻለሁ የተወሰኑ ዓመታት። ያን ጊዜ በወጣው ጊዜ ያጋጠመኝ ነገር እንኳን በቀን መጥቶ ሰላም ሊለኝ እና ደስታውን ሊገልጽልኝ ቀርቶ በምሽት በሰው በማይበት ሰዓት ቤቴ እየመጡ ነበር አንዳንድ ሰዎች ሰላም ይሉኝ የነበረው እና ደስታ መግለጫቸውን ይገልጡልኝ የነበረው። የአሁኑ ግን በጣም በሚገርሙ ሁኔታ እጅግ በጣም ልዩ የሆነ ጥበቃ ተደርጎልኝ ለሌሎችም እንደዚሁ ተመሳሳይ ነገር ተደርጎላቸው ወደ ቤታችን እየሄድን ስለሆነ በጣም በእውነት ይህንን እኔ ላስበው የምችል አንድም ቀን ይሆናል ብዬ የገመትኩት ነገር አልነበረም። አቶ በቀለ ገርባ በዛሬው እለት ተጠርተው የመፈቻ ወረቀት እንደተሰጣቸውና እንደተለቀቁ ተናግረው፣ ነገር ግን በእስር ቤቶች ውስጥ ቁጥራቸውን ለመገመት የሚያስቸግር እስረኞች አሉ ብለዋል። ምናልባት በሚዲያ አካባቢ የሚታወቁት ጥቂት ሰዎች ስለተፈቱ ሁሉ እስረኛ የተፈታ እንዳይመስለው ህዝቡ፣ ይህንን በደንብ ልብ ሲል ፈልጋለሁ። በኢትዮጵያ ማረሚያ ቤቶች በተለይም በፌደራል ማረሚያ ቤቶች አሉ የሚባሉ የፖለቲካ እስረኞች ቁጥራቸው ከተፈቱቱ ጋር የሚመዛዘን አሁን የተፈቱት በእውነት እዚህ ግባ የሚባል ቁጥር አይደለም። በጣም ብዙ ሰዎች ናቸው ያሉት። ብዙ መሆናቸውን ብቻ ሳይሆን ለረጅም አመታት የታሰሩ የማረሚያ ቤቱ የተሰቃዩ እጅግ በጣም ብዙ ወንድና ሴቶች አሉ። ጋዜጠኞች አሉ። የመከላከያ ሰራዊት አባላት አሉ። የራይል አብራሪዎች አሉ። ሀገራቸውን ትናንት በትጋት ሲጠብቁና ከጠላት ሲከላከሉ የነበሩ ሰዎች አሉ። ከትምህርት ገበታ ላይ ተወስደው ከየዩኒቨርሲቲው ተሰባስበው ተለቅመው የታሰሩ አሉ። ከስራ ገበታቸው ላይ ተነስተው ታስረው በየእስር ቤቱ የሚገኙ አሉ። ከቅርብ ጊዜ ወዲህ ደግሞ በተለይ ከጎንደር አካባቢ እጅግ በጣም በርካታ የሆነ ሰው እየታሰረ ይገኛል። በፖለቲካ ምክንያት ታስረው ያሉት እና የተፈቱትን ብናይ ቁጥራቸው በጣም የሚመጣጠን አይደለም። ነገር ግን እንግዲህ በሁለት ወር ውስጥ ይህን ሁሉ አደርጋለሁ፣ እፈታለሁ ብሎ መንግስት ቃል ገብቷል። በገባው ቃል መሰረት እንግዲህ ያደርግ ይፈጽም፣ አይፈጽም እንደሆነ ይህንን አንድ ወር ጠብቀን የመንግስትን ተአማኒነት እና በህዝቡ ዘንድ ያለውን ተቀባይነት እስከምን ደረጃ እንደሆነ የምንገመግምበት ይሆናል ማለት ነው። ሌላው ከእስር የተለቀቁትን አቶ ደጀኔ ጣፋን አነጋግሬያቸው ነበር። እርሳቸውም እንደ አቶ በቀለ ገርባ ስላልተፈቱት ሰዎች ያላቸውን ስጋት ተናግረዋል። የኦሮሞ ልጅም ሆነ የኢትዮጵያ ህዝብ እንዳለ ሁሉም እስር ቤት ነው ያለው። አሁን እኛ የወጣንበት ፍሪጅ ቤት ነው። ከፍሪጅ ቤት ከአስራ ሶስት ሰው አራታችን የወጣ ነው። ስለዚህ ዘጠኝ ሰው አሁን ፍሪጅ ቤት ነው ያለው። እነ መጠለቃ ማስረሻ ሰጠ፣ እነ መጠለቃ አንቴነ ታደሰ የሚባሉ፣ እነ ኒሞና ኦርጌሳ የሚባሉ በጣም የታሞ በሽተኞች የሆኑ ተደግቡ፣ ተሰቅለው ስቃይ ያዩት እዛ ውስጥ አሁንም በፍሪጅ ቤት ነው የሚኖሩት። ጨለማ ቤት ከጎንደርም የመጡን በጨለማ ቤት የሰማና አመት ሹማግሌ ጨለማ ቤት አጉሮት ነው ያሉ የኦሮሞ ህዝብማ፣ እንዳለ እስር ቤት ነው ያለው። ምኑ ወጣ? እኛ የትንሽ የሚታየ የሚጨረጨረውን ህዝብ ነው ህዝቡንትን ያለው እንጂ የኦሮሞ ህዝብ፣ የአማራ ህዝብ እስር ቤት ነው ያለው። አቶ ደጀኔ ጣፋ አያይዘው የኢትዮጵያ መንግስት የገባውን ቃል አክብሮ ሁሉንም እስረኞች በመፍታት ለውይይት በሩን መክፈት አለበት ብለዋል። ኢትዮጵያ ዛሬም ነገም ትናንት የዲሞክራሲ እስር ቤት ነች። ስለዚህ እኛ ሀገራችንን እንደ ማንኛውም ሀገር እንዳደጉ ሀገሮች ወደ ዲሞክራሲ አንድ እርምጃ ንጻት ነው የምንጥረው። ሁለተኛ ደግሞ በእኛ ምክንያት ብዙ የኢትዮጵያ ህዝብ ሞቷል፣ ደሙን አፍስሷል፣ አጥንቱን ከስክሷል፣ ቤቱን ተፈናቅሏል፣ ከቤት ከነብረቱ ተፈናቅሏል፣ ከሀገሩ ተፈናቅሏል። ዛሬም እየሞተ ነው። ስለዚህ ይሄን ህዝብ ዝም ብለን ማየት የለብንም። መንግስትን አናነጋግርን ይሄን ህዝብ አነጋግር ይህን ህዝብ ጋር ተያል ቁጭ በልና ይህን ህዝብ አዳምጥ ነው። ሁልጊዜ የኦሮሞን ህዝብ በኦነግ የአማራን ህዝብ በግንቦት ሰባት የሚከሳውን የመክሰሻ ስርአታቸውና ደንባቸውን አቁሙ። ከሀገሮቹም ኢትዮጵያ ተሰዶ የትም ቦታ ላይ እየተሰደበ እየተዋረደ የምኖረው ና ኢትዮጵያ ህዝብ በአንድ እችን ሀገር ነፃ አውጥተን እንደ ጋራ የምንኖርበትን ኢትዮጵያ እናደርጋለን ብለን ነው የምንመታው። አብረዋቸው የነበሩትን የአቶ ወደጀኔ ጣፋም ባለቤት ወይዘሮ አሰለፈች ሙላትን እንኳን ደስ አሉት ብያቸው ነበር። እንኳን ደስ አለን ለማለት በጣም ትንሽ ይከብዳል። የኢትዮጵያ ልጆች የኦሮሞ ልጆች ዛሬም ትናንትናም እየተገደሉ ነው፣ ዛሬም እየተቀበሩ ነው ያሉት እና ሙሉ ደስታ አይደለም፣ ግማሽ ደስታ ነው። የሚያስደስተን ነገር ደግሞ የሚገደሉት ሲቆሙ ነው። እኛ በህይወት ስላለ አግኝተነዋል። ቤተሰብም ሰፈርም በሙሉ ተደስቶ አጅቦት እየተቀበለው ነው ያለው። እና አንድ በኩል ደግሞ እየተለቀሰ ነው ያለው፣ ያሳዝናል። ገዢው ፓርቲ ኢህአዲግ ለአስራ ስምንት ቀናት የቆየ ግምገማ ካካሄደ በኋላ የፖለቲካ ምህዳሩን ለማስፋት ፖለቲከኞችና ሌሎች ሰዎችን ክሳቸውን በማቋረጥ በይቅርታና በምህረት በሁለት ወር ጊዜ ውስጥ ከስር እንደሚለቅ ማስታወቁን መዘገባችን ይታወሳል። በሌላ በኩል የፌዴራል ጠቅላይ አቃቢ ህግ ሰሞኑን ለሀገር ውስጥ መገናኛ ብዙኃን እንዳስታወቀው ከእስር የሚለቀቁ ሰዎች የዚህ ውሳኔ አካል ናቸው ብሎታል። በሀገር ውስጥ የሚገኙና ጉዳዩን የሚከታተሉ ግለሰብ ተሟጋቾችና ዓለም አቀፍ የሰብአዊ መብት ተቋማት በኢትዮጵያ እስር ቤቶች ቁጥራቸው በውል የማይታወቁ የሕሊና እና የፖለቲካ እስረኞች መኖራቸውን በመግለጽ ሁሉም እንዲፈቱ እንደሚወተውቱ መዘገባችን ይታወሳል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።